ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል የክር ጥበብ ነው የሚባለው፣ በውጮቹ ስትሪንግ አርት ይሉታል። ወደ እኛ አገር ዶሚኔት እያደረገ ያለ የስራ ዘርፍ ነው። ወጣቶቹ በተለይ ከዩኒቨርሲቲ በአርኪቴክቸር፣ እንደኔ ደግሞ በኢንጂነሪንግ የጨረሱ ሰዎች ከስራው ጋር ቀረቤታ ላላቸው የስዕል ተሰጥቶ ይጠይቃል። የሰማችሁት ዳግም ገብሬን ነው። ዳግም በክር እየተጠቀመ የሚሰራቸው ልዩ ጥበብ የታከለባቸው ስራዎቹ መልካም ምላሽ አስገኝተውለታል። ሌሎችም እንጀራ ለመፍጠር እየጣረ ይገኛል። ዛሬ ምሽት ከስራዎቹ ጋር በተገናኙ አጠር ያለ ቆይታ ይኖረናል፣ ቆየት ብሎ ይደመጣል። ይህንና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታምስ ይመራለሁ። ኤልያስ አስማሪ ደግሞ የድምፅና የምስል ቅንብሩን ይከውናል። አብራችሁን ስለምትቆዩ በእጅጉ እናመሰግናለን። ወደ ቀዳሚ ዝግጅት እንሻገር። ቀዳሚው ዝግጅት በዚህ ሰሞኑ የተከናወነ አንድ የፊልምና የኪነ ጥበብ ፌስቲቫል እንዲሁም ደግሞ የሽልማት ስነ ስርዓትን ያስታውቀናል። ፎከስ ኦን አቢሊቲ የአካል ጉዳተኝነት ላይ የሚያተክሩ የፊልም ስራዎችን አወዳድረው የሚሸልም አመታዊ ፊልም ፌስቲቫል ነው። በኪናዊ ስራዎች የአካል ጉዳተኞችን ስኬት ማፍካት፣ የሚገጥማቸውን ችግር ደግሞ ማሳየት ያለመ ነው። ፌስቲቫሉ ለሁለተኛ ጊዜን የተከናወነው ዘንድሮ ላይ ከፊልም ሽልማቶች በተጨማሪ በተለያዩ ዘርፎች ለአካል ጉዳተኞች ህይወት መቃናት የተቻላቸውን ያደረጉ ግለሰቦች እውቅና ያገኙበት ማለዳ የተሰኘ ሽልማት ስነ ስርዓትም አብሮ ተከናውኖበታል። ስለ ፊልሙ ፌስቲቫሉና፣ የእውቅና ምሽቱ የበለጠ ለማወቅ የፎከስ ኦን ኤብሊቲ ፌስቲቫል ኃላፊ የሆነውን ሚኪያስ ሙልጌታን በስልክ መስመር አግኝቸዋለሁ። ፎከስ ኦን አብሊቲ ሾርት ፊልም ፌስቲቫልና ማለዳ አዋርድ ያለበት ምክንያት ፎከስ ኦን አብሊቲ እነዚህ አርባ ሶስት ፊልሞች በተለያየ ካታጎሪ ለምሳሌ በዳይሬክቲንግ በስቶሪ፣ በአክቲንግ በተለያየ ካታጎሪ እንዲሸለሙ ነው። ነገር ግን ማለዳ አዋርድ አካል ጉዳተኝነት ላይ ሆነው ፕሮሚነንት ስራ የሰሩ ሰዎችን ሪኮግናይዝ የምናደርግበት ነው። ምክንያቱም በባለፈው ዓመት አስራ አምስት ካታጎሪ አውጥተን አስሩን በሾርት ፊልም፣ አምስቱን ደግሞ በተለያየ ዘርፍ ሸልመን ነበር። ነገር ግን ፊልም ፌስቲቫል ጋር የሚጣረስ ስለሆነ ለብቻው ማለዳ አዋርድ ብለን በዚህ ዓመት መተናል ማለት ነው ከሀያ ሁለቱ አዋርዶች አስራ አንዱ በፊልሙ ላይ ነበሩ። አስራ አንዱ ደግሞ ማለዳ አዋርድ ነበር የሚካሄደው። አበይት የነበሩት ተሸላሚዎችና በዚህ ሽልማት ላይ የታሰቡትን ሰዎች እስቲ ጠቅልላ አድርገን ንገረን ሚኪያስ። በቤስት የማቴሪያን አዋርድ ወይዘሮ ዘሚ የኑስ ነበር የተሸለሙት። በህይወት ስለሌሉ እሳቸውን ሪኮግናይዝ አድርገን ለማስታወስ የሚያክል የመጀመሪያውን አዋርድ በሳቸው ስም ነበር የተሰየመው። ወይዘሮ እርግበ ከሂውማን ራይትስ ኮሚሽን ይህንን አዋርድ አበርክተው ነበረ። ወይዘሮ ዘሚየኑስ በአእምሮ እድገት ውስንነት ያለባቸው ህጻናት ላይ ትልቅ ስራ ስለሰሩ ጋሽ ወርቁ ማሞ የተከበሩ ሳሊ በላይፍታይም አቺቭመንት አዋርድ እንዲሁም በቤስት አድቮኬት አዋርድ ከብርሃን ህጻናት ሸልመን ነበረ። ከጉረተኛ ሆኖ ስራ የፈጠሩ ሰዎችን ከጂንካ ከተማ የሸለምንበት ሁኔታ ነበረ። ከዚህ ባለፈ በሞስት ኢንክሉሲቭ ኢምፕሎየርስ አዋርድ ወይም ሰዎችን ብዛት ያላቸውን አካ ጉዳተኞች ቀጥሮ የሚያሰራ ሊስታ አወጥተን ነበር። ሆኮ ጋርመንት ተሸልመው ነበረ። ተሾመ አሰግድ ከላይፍታይም ሚውዚክ አይከን አዋርድ ተሸልመው ነበር። አርቲስት ተሾመ አሰግድ ከአሜሪካ ድምፁ ልኮልን ምስጋናውን አቅርቦልን ነበረ። በቤስት ኒው አርቲስት ደግሞ በኪቤኪ ያማን በክራማኒል የማነ ተሸልመው ነበር። ባለፈው ዓመት ይህን አዋርድ ያሸነፈው ይርዳው ጤናው ነበረ። ብቻ አስራ አንዱ አዋርድ ያው ለመጥቀስ ያክል ይህን ያክል ነው። አስራ አንዱ አዋርድ አዲሽናል የጨመርንበት ምክንያት ሰው በሾርት ፊልም ፌስቲቫል ብቻ ተጠናቆ እንዳይወጣ ሪኮግኒሽንም መስጠት ስለሚጠበቅብን ነው። ይሄን አዋርድ የጨመር ነው። በፊልም ዘርፍ ደግሞ ዳኝነት ላይ የተሳተፉልን ዩኒፋይድ ፊልም ሜከርስ የሚባሉ ከጀርመን እንዲሁም ደግሞ ከሲድኒ አውስትሬሊያ እንዲሁም ከኢትዮጵያ ፊልም ማህበራት ተወጣተው ዳኝነቱን ተሳትፎልን ነበረ። ከዚህ ውስጥ በቤስት ዳይሬክቲንግ፣ ቤስት አክትረስ፣ ቤስት አክተር ብቻ በፊልም ካታጎሪዎች አስራ አንድ ጊዜ ተሸልሟል። በመጨረሻም በፓራሊምፒክ አዋርድ የሸለምነውም አጽብሃ ገብሩ የሚባል ከአትሌቲክስ ፌዴሬሽን ሸልመን ነበረ። አጠቃላይ የነበረው መርሃ ግብር ይህን ይመስላል። በየአመቱ ይህንን ስነስርዓት በምታከናውኑበት ጊዜ ከባለፈው የተሻለ እንዲሆን ምን አይነት አዳዲስ ነገሮችን እየጨመራችሁ ትገኛላችሁ? የመጀመሪያው አመት የፎከስ ኦን አቢሊቲን ሾርት ፊልም ፌስቲቫል ላውንች ስናደርግ እጅግ በጣም ብዙ ቻሌንጆች ገጥመውን ነበረ። ምክንያቱም ጉዳዩ ትንሽ ሴንሲቲቭ እንደሆነ ከብዙ አካላት ደርሶን ነበረ። ኢቨን ከማህበራት የተለያዩ ሁኔታዎች፣ ኦርጋናይዝ የመሆን ችግር ነበረ። ፊልም የተሰሩት ፊልሞች በትክክል ዳኝነት ነበራቸው፣ አልነበራቸው የሚለው ነገር ችግር ነበረ። ግን በዚህ ዓመት ትንሽ ጨምረን የመጣነው እና አዲስ ነገር ለማሳየት የፈለግነው ነገር ምንድን ነው? አንደኛ አድቮኬሲ ላይ የሰራን ያለነው፣ ኢንስፓይሬሽን መፍጠር ላይ የሰራን ያለ ነው። የአካል ጉዳተኞች ቁጥር በኢትዮጵያ ውስጥ ከ17 እስከ 20 ሚሊዮን እንደሚደርስ ይገመታል። ስለዚህ ይህን ደግሞ ፕሬዘንት የሚያደርግ ራስን የቻለ ፊልም ፌስቲቫልና የአዋርድ ሴሬሞኒ እንደሚያስፈልግ ስላመንን ነበር ላውንች ያደረግነው። ስለዚህ የጨመርነውን ነገር አንደኛ በሚዲያ ደረጃ ከ31 ሚዲያ በላይ ተገኝተው ነበረ። እዛ ቦታ ላይ ደግሞ በኦዲየንስ ቁጥር ደረጃ ግን በዚህ ዓመት ከ3 ሺህ በላይ ኦዲየንሶች ተደስተው እንዲሁም ቁም ነገርን ቀስመው ተለያይተን ነበረ። ከዛም ባለፈ በወቅቱ የተለያየ አይነት ሚኒ ኮንሰርት የዓይነ ስውራን ፌዴሬሽን ማህበራት በአንድ ተቋቁሞ የሚኒ ኮንሰርት አዘጋጅተው ነበረ። ከአማን ወይም ካቲም ዳንስ ቡድን የሚባሉ የአካል ጉዳተኞች የዳንስ ቡድን ዳንስ ፕሮግራም ነበረው። ይሄ ማለት ሞር ኦፍ ኢንክሉሲቪቲ እንዲኖረው ብንችለው ሁሉ አድርገን ነበረ። ከአዋርዱና ከሚኒ ኮንሰርቱ፣ ከባንዱ፣ ከሁሉም ከኢንተርቴንመንት ዞኑ ባለፈ ደግሞ የኤግዚቢሽንና የባዛር ፕሮግራም አዘጋጅተን ነበረ። በድጋሚ እናስታውሳቸው ለአድማጮች እንደዚህ ያለው ሽልማት ስነስርዓት መዘጋጀት ቱ ፋይዳው ምን ነበረ? ምን አይነት ጠቀሜታ እንዲኖረው ፈልጋችሁ ነበረ? የሽልማቱንም የእውቅናውንም አመታዊ ዝግጅት ለማዘጋጀት የፈለጋችሁት። በዓለም ላይ ብዙ አይነት የአዋርድ ሴሬሞኒዎች አሉ፣ ግን በሜንሊ የሚከፈለው ሁማኒቴሪያን ወይም ሶሻል አዋርድ እና የኢንተርቴንመንት አዋርድ ነው። ኢትዮጵያ ውስጥ አብዛኛው ያሉት አዋርዶች የኢንተርቴንመንት የፊልም የሙዚቃ አዋርዶች ናቸው። ነገር ግን እሱም እንዳለ ሆኖ ሪኮግኒሽን የሚገባቸው እውነት እዛ ውስጥ ከተሸለሙት ለምሳሌ ሁለት እጅ ሳይኖራቸው በስዕል አለምን እያስጠሩ ያሉ አሉ። ወይም ደግሞ ሰዎችን ኢንስፓየር እያደረጉ አሉ። ለምሳሌ በቤስት ኢንስፓየሪንግ ፐርሶኔል አዋርድ ዳግማ ያሰፋ ተሸልሞ ነበር። እንደዚህ ብዙዎቹ ኢንስፓየር የሚያደርጉ ሰዎች አሉ፣ ንቅናቄ የፈጠሩ ያሉ ሰዎች አሉ። ነገር ግን እኛ ሀገር ላይ አካጉላተኝነት በፕሮጀክት ነው ተጠናቆ ያለው ማለት ነው። ይህን ነገር ደግሞ ለወጣቱ ማህበረሰብ የኛ ዋናው ታርጌት ወጣቱ ነው። ወጣቱ ወይም ሀገር ተረካቢው ማህበረሰብ ስለ አካል ጉዳት ሞር ግንዛቤ ሊኖር የሚችለው ሪኮግኒሽኖችን፣ አዋርዶችን በሰማ ባየ ቁጥር ለአካል ጉዳተኞች ያለው ሪስፔክት ያለው አዌርነስ የጨመረ ይሄዳል። ከዛ ውጪ አካል ጉዳተኞች በስራ ፈጠራ ዘርፍ፣ በማህበራዊ ስራዎች ዘርፍ ሌላም አንድ ያልጠቀስኩት አዋርድ ቤስት ኤጁኬሽን አዋርድ ነበረ። ልጅቷ ዴፍ ነች፣ ነገር ግን ትሪ ፖይንት ኤይት ናይን ያላት እሷን በቤስት ኤጁኬሽን አዋርድ ሸልመን ነበር። ስለዚህ በትምህርቱ ዘርፍ በሁሉም ዘርፍ አካል ትልቅ ለውጥ ማምጣት እንደሚችሉ ና እኛም ያንን ሆነር ማድረግ ሪስፔክት ማድረግ እንደምንችል ማሳየት ስለፈለግን ነበር ይህንን ሁለተኛውን አዋርድ ጨምረን በአንድ ጊዜ ማካሄድ የፈለጉ። የመጪ ዘመን እቅዳችሁን በቀጣይ ዓመት እንዲሁ የአሁኑን የፎከስ ኦነብሊቲ የማለዳ አዋርድስን ወይም የሽልማት ስነ በምትከውኑበት ጊዜ ልታሳካቸው ከምትፈልጓቸው ጉዳዮች መካከል የተወሰኑትን ለአድማጮች ያጋራልኝ። በዛ ጊዜ ፓርትነር ያደረጉን ድርጅቶች ነበሩ። ማለት በሙዚቃውም ዘርፍ አሁን ባንዶቹንም ከዚህ በኋላ የትኛውም አይነት የሙዚቃ ፕሮዳክሽን፣ የሙዚቃ ክሊፕ ፕሮዳክሽን፣ የትኛውም አይነት በነፃ ቃል ተገብቷል እዛ ኤቨንት ላይ። እንዲሁም ደግሞ የአካል ጉዳተኞች የመኪና ለምሳሌ አንዱ ፓርትነራችን አንድ የአውቶሞቲቭ ድርጅት ነበር። ስለዚህ መኪናቸውን ለአንድ አመት በነፃ እንደሚሰራ ይሄ ሁሉ ማለት የሁሉም ሰው ኮንትሪቢሽን አንድ ነገር ይዞ ይመጣል ብለን ነበር ያሰብነው። ከዛ ውጪ ዋናውና ትልቁ ፕሮጀክታችን ኖቫ ኢምፕሎይመንት ኢትዮጵያ የሚል ፕላትፎርም ላውንች አድርገናል። ሶስተኛውን የማለዳ አዋርድና የፎከሶናቢሊቲን ስናዘጋጅ ከሁለት ሺህ በላይ የአካል ጉዳተኞች ለመቅጠር ወይም ወደ ስራው ዓለም እንዲገቡ አንድ ትልቅ ኮንትሪቢሽን ለማካሄድ ለራሳችን ቃል ገብተናል። ይሄ ማለት መሸለም ብቻ አይደለም፣ ሽልማቱም፣ ሌላም ቃል የገባነው ነገር በዋንጫ ደረጃ ብቻ አልነበረም። ከዚህ በኋላ በትምህርት እድል፣ በገንዘብ ሽልማት እንዲሁም በተለያዩ ሽልማቶች ለመጨመር አላማ ይዘናል። እጅግ በጣም አመሰግናለሁ። ሚኪያ ስታዲዮዝ ሙሉጌታ ፎከስ ሆነ ብሌቲ ስለተሰኘው በአካል ጉዳተኞች ላይ የሚያተኩር የፊልም እንዲሁም ደግሞ በአጠቃላይ መልካም አሻራ ያኖሩ ሰዎችን እውቅና የሚሰጠው የሚሸልመውን ስነ ስርዓት አስመልክተህ አድማጮች ለሰጠን ማብራሪያ በእጅጉ አመሰግናለሁ መልካም ጊዜ ሆነልን ሚኪያስ አመሰግናለሁ ሀብታሙ በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚተላለፉ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። በመቀጠል ደግሞ ዘጋቢያችን ገብረ ሚካኤል ገብረ መድን ከአንድ ወጣት ጋር ያስተዋውቀናል። ወጣቱ ዳግም ገብረ ይባላል። ዳግም የክር ስዕል ጥበብ ወይንም ስትሪንግ አርት ላይ ተሰማርቷል። ኢትዮጵያ ውስጥ ብዙም ባልተለመደ የክር ስራ ላይ በመሰማራት የጥበብ ዝንባሌውን ከመኖሩ ባለፈ የስል ስራው ህይወቱን ለመምራት አስችሎታል። በአሁኑ ጊዜ ደግሞ ሌሎች ወጣቶችንም በሱ መንገድ እንዲሄዱ እያገዘ ይገኛል። ወደ ዝግጅቱ እናምራለን። አመሰግናለሁ በጣም ዳግም ገብሬ እስኪ ራስህን አስተዋወቅ። ሰው ልጅ ያደግኩት አዲስ አበባ ነው። ከኬጂ እስከ አስረኛ ክፍል ሰላም የህፃናት ማሳደጊያ መንደር ብዙዎች ያውቁታል ታዋቂ ትምህርት ቤት ነው። እዛ ነው እስከ አስር የነበረኝ ትምህርት የጨረስኩት። ጥሩ ቆይታ፣ ጥሩ የትምህርት ጊዜን አሳልፍ ያለው ለመቀጠል ደግሞ የመሰናዶ ትምህርቴን ወደ ወንድራድ በጃዝማች ወንድራድ መሰናዶ ትምህርት ቤት 11 ና 12 እስከ 2006 ዓመተ ምህረት አጠናቅቄ ከዛ ወደ ዩኒቨርሲቲ የእድሜን አራት አመታት የሚሆነውን ደግሞ ከአዲስ አበባ በመውጣት ወደ ደቡብ ወሎ ወሎ ዩኒቨርሲቲ ኮምቦልቻ ሳይንስ ኤንድ ኢንስቲትዩት ቴክኖሎጂ እዛ በመሄድ ሜካኒካል ኢንጂነሪንግ አጥንቻለሁ። አሪፍ የሚባል ውጤት ይዤን የተመለስኩት፣ በዛውም ደግሞ ጥሩ ጥሩ የሆኑ ውጣ ውረዶችን ህይወት ምን ማለት እንደሆነ፣ ወጣትነት በምን እንደሚፈተን፣ ራስን ማወቅ ምን ማለት እንደሆነ የጀመርኩበት በዛ በዩኒቨርሲቲ ሆቴል ነውና ብዙ ነገሮችን አስተምሮኛል። ጥሩ ቆይታ ነበረ። ከዚህ ሙያ ጋር እንዴት ተዋወቅ? የሙያችን ዘርፍ የክር ጥበብ ነው የሚባለው፣ በውጮቹ ስትሪንግ አርት ይሉታል። ወደኛ ሀገር ዶሚኔት እያደረገ ያለ የስራ ዘርፍ ነው። ወጣቶቹ በተለይ ከዩኒቨርሲቲ በአርክቴክቸር እንደ እኔ ደግሞ በኢንጂነሪንግ የጨረሱ ሰዎች ከስራው ጋር ቀረቤት አላላቸው። የስዕል ተሰጥቶ ይጠይቃል። እኔ ደግሞ ከልጅነት ጀምሮ በጣም የስዕል አፍቃሪ ነኝ። የስዕል የመማረክ አይነት ነገር ነበርና ዩኒቨርሲቲን ጨርሼ እንደመጣው ክረምት ላይ ነው አስታውሳለሁ ና ሞስት አራት አመት እየጠጋ ነው ና በዛን ጊዜ ነበረ በቲቪ ነው ያዩት መጀመሪያ ይህንን የክር ጥበብ እና ደነቅ ስዕልን በስራስ፣ በብሩሽ፣ በተለያዩ ነገሮች ሞክር ነበር ለራሴ ክረምቱን ለማሳለፍ ራሴን ስለሚያዝናናኝ። በዚህ አጋጣሚ በሚስማር መሰራት መቻሉ ሳቅ በጣም የተደነኩትና፣ ለምን ራሴ አልሞክረውም የሚል በምኖርበት ሰፈር ውስጥ የኢንዱስትሪ ቪሌጅ አለና ብዙ የእንጨት ስራዎች የቤት እቃዎች፣ ቁሳቁሶች የሚወጡበት መንደር ነው፣ የኢንዱስትሪ መንደር። እዛ ደግሞ አሁን እኔ የምልህል የክር ጥበብ መስሪያ ግብዓት የሆኑ እቃዎችን እነሱም ለሶፋ፣ ለተለያዩ ለፈርኒቸር የሚጠቀሙበት እቃ ተመሳሳይ ነው። በዚህ አጋጣሚ ዩቲዩብ ላይ ቪዲዮዎችን ማየት ጀመርኩኝ። ግራጁዌት አድርጌ የመጣውበት ዲፓርትመንት ሜካኒካል ኢንጂነሪንግ፣ በቀላሉ ትልቅ ውጤት ላላቸውም ሰዎች በቀላሉ ስራ የሚገኝበት አልነበረም፣ እና ስራ እስከማገኝ ድረስ ለምን አልሞከረውም? ለምን ውስጥ ያለውን ነገር እችላለሁ የሚል መንፈስ እና ተነሳሽነት በመኖሩ በውስጤ ሄድኩኝ፣ እቃዎችን መጠየቅ ጀመርኩኝ። ሰዎችም ይሰጡኝ ጀመረ። ግብአቶቹን ሰብስቤ ባለው ማቴሪያል መሞከር ጀመርኩ። እንዳልኩ፣ በሰዎቹ ዘንድ የነበረው ተቀባይነት በጣም አሜዚንግ ነበረ፣ በጣም ያ ደግሞ በጣም ተነሳሽነትን ፈጠረብኝ። ምናልባት የመጀመሪያ የስራዬ ላይ ሰዎቹ አይተው ውይ ምንድን ነው ይሄ አይነት ነገር ቢፈጠር ኖሮ ዛሬ የደረስኩበት ደረጃ ላይ ላልደርስ ችል ነበረ። በዛው ቀጠልኩ፣ ራሴን ማበረታት ጀመርኩ። ቤተሰብ ጋር በጣም ያምራል። እኔ ትንሽ ሞክሬ ያስጠላኝን ስራ እናቴ ተው እንጂ አንተ ን ቲቪው ጋር አስቀምጠው ምናምን የሚሉ ነገሮች ሲመጡ በደንብ ገቡበት አሁን ከሳልካቸው ስዕሎች ወይ ከሰራሃቸው የክር ጥበብ ስራዎች የተለያዩ ስዕሎችን እያየን ነው እና ስራ ምን ያህል እየተዋወቀ ነው ምን ያህል እያደገ ነው ምናልባት አነሳሴ ዛሬ የደረስኩበት ደረጃ ትልቅ ነገር ነው ገንዘብን ፈልጌ አልጀመርኩትም እንዳልኩ ስራ ፈልግ ነበረ በተመረኩበት ሙያ ከዛ ግን የክር ጥበቡን ጀምሬ ሰዎች ጋር ገና ተቀባይነት ያላገኘን ነገር ቀጥታ ወጥተ ሽያጭ አትፈጽምም ና በዛ መንገድ ትንሽ በጣም ብዙ ቻሌንጆች አጋጥሞኝ የነበረ እቃውን የምገዛበት ማቴሪያል አልነበረኝም። ካጠገቤ የነበሩት ያው እናትና አባቴ ሰፖርት ያደረጉኛል። በዛን ነው የዘለኩትና ሰዎች ጋር ከሙያው ጋር በጣም ብዙ ታዋቂ ሰዎችን ጨምሮ በዚህ አጋጣሚ ሂስም ያደረጉኝን ይህንን ብጨምርበት ይሄ ቢቀር ሚስማሩ እንዳይታይ ብታረገው እና የመሳሰሉ ብዙ አይነት አስተያየቶች፣ እነዚህ ነገሮች እየተሰጠ የመጣው ምናልባት አንዳንድ ገንዘብ ሳይኖራቸው የራሳቸውን ታለንት መጀመር ወደ ቢዝነስ ለመቀየር ለሚፈልጉ ሰዎች ትልቅ ማሳያ ነኝ። ትልቅ እምነት እንዲጥሉብኝ እኔም ላይ ራሳቸውም ላይ ትልቅ እምነት ምንም ሳይኖርህ ከምንም ተነስተ ትልቅ ደረጃ መድረስ እንደሚቻል ህይወት አስተምሮኛል። በደንብ ሙያውንም አክብሬው ውስጥ ያለውንም ተስጦ አክብሬው፣ ከጥበብ ጋር ሳልጣላ ሰዎች ፈልገውት አምነውበት ቅርሳቸው እንደሚሆን ይሄ እቃ አምነውበት ነው ገዝተውኝ የሚሄዱትና አሪፍ ገበያ አለኝ የራሴን የሆነ ኤግዚቢሽን አዘጋጅቼ ጋላሪ አዘጋጅቼ ደግሞ ሰርጉ እንዳልኩህ የሰሯቸው እየሰራት ያለትን ፕሮጀክት አውጥቼ ትልቅ ደረጃ መድረስ የሚፈልግ አይነት ሰው ነው። ይሄ ስራ ራስህን ምን ያህል ለውጡሃል? ምን ለውጣየህ? እዚህ ስራ ከተሰማራህ በኋላ ሁሉም ስራ የሚፈትናቸውን አይነት ነገር ነው የሚፈትነው። የክር ስራ ግን ሲመስለኝ ይሄ ትንሽ ጠንከር ይላል ያልተለመደ ነገርን ኢትዮጵያ ውስጥ ለማስተዋወቅ መሞከር ባለንበት ኢኮኖሚክ ስታተስ ትንሽ ከበድላል ና ያንን ትንሽ የመጀመሪያውን ደረጃ የመጀመሪያውን እርከን አልፌዋለሁ። ያው ስትሪት አርት ነው እንደ ስትሪት አርት ነው እየሰራሁት ያለሁት። በደንብ ደግሞ አግዙኛል። እዛ ጋር መሆኔ ሰዎች እየሰራው ኮሜንቶችንም እንድቀበል ያለውንበት ደረጃ ትግስት እንዳለኝ ታታሪ እንደሆንኩ ውስጤ ትልቅ ጥበብ እንዳለ ከዚህ በላይ ማውጣት እንደምችል እነዚህ ነገሮች ሁሉ ሰዎች እየመጡ የነገሩኝ፣ እቤቴ ቁጭ ብዬ ወይ የማይሆኑ ኢንተርኔት ላይ የማይሆኑ ቪዲዮዎችን እያየው ሳይሆን ካገኘሁት ዩቲዩብ ላይ ካየሁት ልሞክረው ብዬ ከተነሳሁት ነገር፣ በዛውም አልቀረውም። እቤቴ ውስጥ ብቻ አይደለም የሞከርኩት፣ እስኪ ነገር እሸጠዋለሁ ወይ ብዬም ወጥቼ ተጋፍጨዋለሁ። እንዳልከው እንደጠየቀኝ ጥያቄ ደግሞ ራስህን እንዴት አገኘው ልከው ነገር ለራሴ የሰጧቸው መልሶች አሉ። ዳግም ለካ ብዙ ነገር ውስጡ ያለ ልጅ ነው። እውነትም እችላለሁ፣ እውነትም ተስፋ መቁረጥ የለብኝም፣ ስራን ቁጭ ብዬ መፈለግ የለብኝም። ለብዙ ለኢትዮጵያ ወጣቶች ደግሞ ለማስተላለፍ ያህል መልእክት ባይቀመጡ፣ ቢሞክሩ ውስጣቸው ያለውን ግጥምም ከሆነ ድምጽም ከሆነ ምንም ነገር ቢሞክሩ እና ግን መሞከር ብቻ ሳይሆን ፊድባክ እንዲሰጣቸው ሰዎች ጋር ቢያወጡት ዲጂታል ዘመን ላይ ያለ ነው፣ በጣም በአጭር ጊዜ ውስጥ ራሳቸው ላይ ትልቅ ለውጥ ሊያመጡ ይችላሉ ብዬ አስባለሁ። እና ራሴን በደንብ አግኝቼበታለው። እንዳልኩም በዜሮ ኢኒሻል ነው የተነሳሁት። ለሶስት ዓመታት ያህል ትንሽ ተቸግሪ ነበረ። ሰዎች ወደ እኔ ለመሰልጠን ቢመጡም ብቼ ነበር የዘለኩት። ከዛም በኋላ ግን ያው ኢንካም ጨመረ ብቻዬን ስራዎች ሲበዙ ደግሞ ብቻን አሰራምና ልጆች አሰለጠንኩኝ። አሁን ኦልሞስት ወደ ስድስት ልጆች ከኔ ጋር አብረው ይሰራሉ። እነዚህ ልጆች አምነውብን የመጡት ብዙ ነገር ያሳየናል፣ ብዙ ነገር ያስተምረናል። እሱ ሕይወቱን ለውጣል እኛም ሕይወታችንን ይለውጥልናል ብለው ነው የመጡትና ውስጣቸው ያለውን ነገር ለማውጣት ነው ሁሉ የሚሞክረው አብረው እየሰሩ አብረን እንድንለወጥ ከነሱም ደግሞ አዳዲስ ሀሳቦች እንሰማለሁ። ሁሌም ኦፕን ነኝ። እነሱም የኔን ሀሳብ ይቀበሉኛል። በዚህ መንገድ ነው እየቀጠልን ያለ ነው። ያው ሳይኖረኝ ነው የጀመርኩት። ቢኖረኝም ባይኖረኝም አላቆሙም። ግን ለውጥ መቸገር አንዱ የለውጥ ሂደት ነው ብዬ ማምን አይነት ሰው ነኝ እና ከነበርኩበት ደግሞ በጣም ትልቅ ለውጥ አለኝ። እንዳልከው ግን ስራውን ለማሳደግ ተግዳሮት ከሆኑብኝ ነገሮች ውስጥ ፋይናንስ አንዱ ነውና ትልቁ፣ ሌሎችም አሉ የራሴ ገንዘብ አያያዝና ራስ ላይ በደንብ መስራት እንዳለብኝ አቃለሁ። እየሰራው ነው ራሴ ላይ። ከዛ ውጭ ኢንቨስት የሚያደርግብኝ ሰው ደግሞ ባገኝ አብረን ማደግ እንችላለን። ባይ በጣም ነው ማመሰግነው። ጥሩ ቆይታ ነበረን። ዳግም መልካም ስራ እመኝልሃለሁ። እኔም በጣም ነው ማመሰግነው። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት፣ ስኬትና የመጪ ዘመን ሕልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናደው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሀሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ። በመቀጠል ደግሞ ወደ ሌላኛዋ የአፍሪካ ሀገር ጋና እናቀናለን። ሁለት ጋናውያን ወጣቶች በአፍሪካ የቆዩ ልብሶች ተመልሰው በጥቅም ላይ እንዲውሉ በማድረግ የፋሽን ኢንዱስትሪው ከአካባቢ ጥበቃ ጋር እንዲዋሃድ፣ እንዲስማማ ለማድረግ ጥረት እያደረጉ ይገኛሉ። የሮይተርስን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች። በጋና ዋና ከተማ አክራ፣ ቀለም የተነከሩ ከነቴራዎችን የለበሱ ትላልቅ ጃኬቶችና አዲዳስ ያጠለቁ ወጣቶች በመርከቦቹ ስፍራ ባሉ ኮንቴነሮች ውስጥ ተሰባስበዋል። ዲጂኦም የቆዩ አፍሮቢት ሙዚቃዎችን ያጫውታል። ይህ የቆዩ ዕቃዎች የሚዘከሩበት የራት ግብዣ የተጀመረው በ23 ዓመት ወጣቶቹ ፕሪንስ ኩዌስት እና በጄምስ ኤደም ዶዳርቲ ነው። ሁለቱ ወጣቶች በአንድ ዓላማ የተጣመሩ ሲሆን እኩዮቻቸው የቆዩ ልብሶችን እንዲገዙ በማበረታታት ፈጣን የሆነውን የዓለም የፋሽን ኢንዱስትሪ እየተገዳደሩ ነው። ፕሪንስ ኩዌስት የቆዩ ልብሶችን የምትለብስ ከሆነ አዲስ ልብስ የሚመረትበትን ጥሬ እቃ እየተጠቀምን ስላልሆነ አካባቢያችንን እየተንከባከብን ነው ማለት ነው። ክዌስት ይህንን የሚለው ቲቲ ቪንቴጅ ሾፕ በተሰኘው የእሱና የዳርቲ የኦንላይን ሱቅ ፊት ሆኖ ነው። ፕሪንስ በድጋሚ ሀሳቡ ሁሉም ሰው የድሮ እቃዎችን እንዲገበያይ ነው። ምክንያቱ ደግሞ ሰዎች የተገለገሉባቸው እቃዎች ደረጃና ክብር የሌላቸው ብቻ አይደሉም። የድሮ እቃዎችን መግዛት ነገሮችን መልሶ በጥቅም ላይ ለመዋል ይረዳል። ጋና በየሳምንቱ ከቻይናና ከምዕራቡ ዓለም 15 ሚሊዮን እቃዎችን በጅምላ ትቀበላለች። እነዚህ እቃዎች በወድ ዋጋ የሚገዙ ቢሆንም ጥራታቸው ግን አጠራጣሪ ነው። ከዚህ ውስጥም አርባ በመቶ የሚሆነው የከተማ ቆሻሻ እንደሚሆን ተቀማጭነቱን በዩናይትድ ስቴትስ ያደረገ ተቋም አስታውቋል። አብዛኛው አዲስም ሆነ ያረጀ እቃ በአክራ በሚገኘው በአፍሪካ ግዙፍ በሆነው የጨርቃጨርቅ ፋብሪካ በኩል ያልፋል። ካናማንቶ የተሰኘው ይኸው ፋብሪካ ልብሶቹን እንደየጥራት ደረጃቸው እየለየ አሽጎ ይሸጣል። አብዛኞቹን የሳምንት ቀናትም ፕሪንስና ዳርቲ በካንታማንቶ ሀገር ውስጥ ከገቡና ጥራት ካላቸው ልብሶች ውስጥ መርጠው በድረገጽ እና በኢንስታግራም ገጾቻቸው ላይ ለመሸጥ እዚህ ተቋም ፊት ለፊት በሌሊት ይሰበሰባሉ። እነሱ ጋና ውስጥ ብቻ ሳይሆን በዓለም ዙሪያ ላሉ ተከታዮቻቸውም ነው የሚሸጡት። በድጋሚ በጥቅም ላይ የሚውል ልብስን መገበያየት የፋሽን ኢንዱስትሪው በአካባቢ ላይ የሚያደርሰውን ተጽዕኖ ለመቀነስ ብቻ ሳይሆን ደንበኞቻቸው ከዘመኑ ለየት ያለ የአለባበስ ዘይቤ እንዲኖራቸው እንደሚያደርግ የሚያምናሉ። መልእክታቸው ግልጽ ነው። በድጋሚ በጥቅም ላይ የሚውሉ ልብሶችን በመጠቀም ለውጥ እናምጣ ይላሉ። ማይራ ደብስ ከዝግጅት ውጪ ያገኘናት ወጣት ናት። የድሮ አሊያም ሰልባጅ ልብሶችን የምትለብሰው ድሃ ስለሆንክ አሊያም ገንዘብ ስለሌለህ ነው የሚለውን አስተሳሰብ ማስወገድ ያስፈልጋል። ማይራ አክላም እንዴት ትላለች? ዓመታት ሆኖታል ከሚገባው በላይ ያለ ተጨማሪ ማምረት ለምን አስፈለገ? የጋና ወደቦች ከምዕራቡ ዓለም በሚመጡ የልብስ ክምሮች ተጨናንቀዋል። ይሁን እንጂ የድሮ ልብሶች የመልበስ አነሳሽ የሆኑት ወጣቶች እኩዮቻቸው የቆዩ ልብሶችን ደግመው እንዲለብሱ ብዙ በጽናት እያበረታቱ ይገኛሉ። ፕሪንስ ኩዌስት በድጋሚ ሁላችንም ሀቀኛ ከሆን ነገሮችን መልሶ በጥቅም ላይ መዋል አካባቢን እንደሚጠቅም እናውቃለን። አዲስ ልብሶች ሳይሆኑ የቆዩ ልብሶችን ለመልበስ ከመረጥክ፣ በዚህ መንገድ ድጋሚ ልብስ ለማምረት የምንጠቀምበትን ጥሬ ዕቃ እንዲቆይ በማድረግ አካባቢህን እያገዝክ ነው ማለት ነው። የዚህ መሰናዶ አጋር መስራች የሆነው ጀምስ አይደምም የሚጨምረው አለው። ሀሳባችን አሁን ሁሉም ሰው የቆዩ ልብሶችን እንዲገበያይ በማድረግ የቆዩ ልብሶች ክብር የላቸውም የሚለውን አስተሳሰብ ለመለወጥ ነው። ሰዎች የቆዩና ጥንታዊ ነገሮችን መገበያየታቸው እቃዎችን መልሶ ለጥቅም ለመዋል አስፈላጊ ነው። ፕሪንስ ኮስት ታዲያ ልብሶቹን ለማግኘት እንዴት እንደሚታገሉ ያስረዳል። እዚህ መጥቼ እኔ የምሸጠውን ሰዎች ሲሸጡ ሳይ በጣም ፈራው። ብቻ ላውቅም አርፍጄም ስለመጣ ይሆናል። ዘግቼ ስመጣና ነገሮችን ስመለከት አንዳንዴ ተስፋ ያስቆርጥኛል። ምክንያቱም እነሱም ሆነ እኔ ተመሳሳይ ነገር እየፈለግን መሆኑን አውቃለሁ። ይገባሃል አይደል? ስለዚህ እዚህ ቦታ መጥቼ ተስፋ ላለመቁረጥ በቶሎ ቀድሜ መገኘት አለብኝ። ፕሪንስ ከዚህ በተጨማሪም የንግድ ትስስርን ለመፍጠር እየጣርን ነው ይላል። በድረገጾች ላይ የቆዩ እቃዎችን ከሚሸጡ ማህበረሰቦች ጋር እቃቸውን በአካል ይዘው መጥተው እንዲያሳዩ ግንኙነት ለመመስረት እየጣርን እንገኛለን ከስልካቸው ወጣ ብለው በቀጥታ ከሚገዟቸው ማህበረሰቦች ጋር እንዲገናኙ እድሉም ፈጥረናል። ማይራ ዳቪስ በዚህ ጉዳይ ላይ የምትለዋላት ድሃ ስትሆን ብቻ የቆየ ልብስ የተለበሰ ልብስ ትለብሳለህ የሚለውን ነገር መተው ጉቺ የተሰኘውን ልብስ የምትለብሰው ጉቺ ስለሆነ ብቻ ከሆነ ይሄ አላዋቂ ያስመስልሃል። ማህበረሰቡን የማይበክል ልብስም መግዛት ይቻላል እኮ ለአመታት እዚህ ቆይቷል። ገዝቶ መልበስም ይቻላል። ጋቢና ቪኦኤ ጋር ናችሁ። ጋቢና ቪኦኤ ከአሜሪካ ድምጽ ወደ እናንተ ከሰኞ እስከ እሑድ ድረስ በቀጥታ የሚተላለፍ ወጣቶች ላይ የሚያተኩር መርሃ ግብር ነው። በዝግጅቶቻችን ላይ ማናቸውም አስተያየቶች ቢኖራችሁ የተለያዩ የማህበራዊ መገናኛ አውታሮች አሉን፣ አድራሻዎች አሉን። በዋናነት በፌስቡክ አት ቪኦኤ አማሪክ ላይ አስተያየታችሁ ልትልኩልን ትችላላችሁ። በነገራችን ላይ ጋቢና ቪኦኤ በሳምንት ሁለት ቀን ከወጣቶች ጋር የሚያደርገው የተለያየ ውይይት አለ በዚህ ውይይት ሰዓት ላይ ቢካተት ብንነጋገርባቸው የምትሏቸው ጉዳዮች ካሉ እንዲሁ በቀደም ብዬ በጠቀስኩላችሁ አድራሻ በኩል ብታደርሱን ወደ እናንተ መልሰን የእናንተን ሀሳብ እንዲሁም ደግሞ የሌሎችም ሀሳብ ተካቶ እንዲቀርብ እናደርጋለን። በነገው ዕለት እዚህ ዩናይትድ ስቴትስ ውስጥ ከሚኖሩ የኢትዮጵያ ማህበረሰብ ጋራ የተወከሉ ጉድ ሰዎች ጋራ የተለያዩ ጉዳዮችን እያነሳን እንነጋገራለን። በወጣቶች ጤና፣ ፖለቲካ፣ እንዲሁም የንግድ ፈጠራ እንዲሁም በሌሎች ጉዳዮች ላይ ሀሳብ አለኝ፣ የእናንተን እድል ማግኘት አለብኝ የምትሉም ካላችሁ ስልካችሁን ላኩልን። እናንተ ጋር እንነጋገራለን። ሀሳባችሁ እንዲደመጥ፣ እይታችሁም ለሌሎች እንዲጋራ እናድርጋለን። አሁን ጥቂት ደቂቃዎች አሉን። አጠር ያለ ሙዚቃ ሰምተን እንመለሳለን። ጣቢያው የአሜሪካ ድምፅ። ስትከታተሉት የነበረው ደግሞ ጋቢና ቪኦኤ አብራችሁ ስላመሻችሁ በእጅጉ ደስ ብሎናል። በመስተንግዶ ሀብታም ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ አብረናችሁ ነበር። የነገሰው ይበለን። መልካም ምሽት ይውላችሁ።